አዲስ አበባ የኦሮሞ ገዳ ስርዓት አካል የሆነው እሬቻ ሆረፍንፍኔ ለሁለት ተከታታይ አመታት በድምቀት ተከብሮባታል። ኮቪድ-19 ጥላውን ያጥላበት የዘንድሮው የእሬቻ በዓል ከማለዳው 12 ሰዓት ጀምሮ ነው በሆረፍንፍኔ የተከበረው። የበዓሉ ሰነ ስርዓት የተጀመረውን በገዳ ስርዓት መሰረት በአባ ገዳዎች ምርቃት ነው። ಉಮ ಮರು ಕಯ ಮರು በበዓሉ ላይ ለመታደም ከተለያዩ አካባቢዎች የመጡ ተሳታፊዎች ወደ ሆረፍንፍኔ በማቅናት በባህሉ መሰረት ለፈጣሪያቸው ምዝጋና አቅርቧል። ከአዲስ አበባና ከዙሪያው እንዲሁም ከተለያዩ የአገሪቱ ክፍሎች የመጡ የብሔር ብሔረሰቦች ተወካዮች በባህል አልባሳት ደምቀው እሬቻውን በአንድነት መንፈስ በጋራ አክብረውታል። የበዓሉ ምንነት እንደዚሁም ታሪካዊ ዳራ ለእነዚህና ለሌሎች ተሳታፊዎች የሚያስረዱና ገለጻም የሚያደርጉ አባገዳዎችም የዝግጅቱ ባለቤቶችና ድምቀቶች ሆነው የእሬቻን እሴቶች አብራርቷል የእሬቻ በዓል የምስጋና የፍቅር የሰላም የእርቅና የይቅርታ በዓል ነው ያሉት የቱለማ አባገዳና የኦሮሞ አባገዳዎች ህብረት ጸሐፊ ጸሐፊ ጎበነ ሆላ ናቸው። እሬሳ በገዳ ስርአት ውስጥ የታወቀ ነው። የገዳ ስርአት ደግሞ ለዓለም አብረከት ነው ታዋቂ ይሞጋ ፈቻ ጉድ ፈቻ የሚያረጉትበት ነበር። ከገዳ ስር ደግሞ ያለው እሬቻ ነው። እሬቻ ደግሞ ኦሮሞዎች የሚዋቡበት፣ ኦሮሞዎች ከአራቱ አቅጣጫ ተውበው የሚመጡበት፣ አዛዛማቸው፣ አጨፋፈራቸው እዚህ የሚገናኙበት ስለሆነ ይህ ደግሞ በቀጣዩ አመት እግዚአብሔር ይህንን በሽታ ካሰወረልን በአለም በዩኒስኮ ላይ እንዲመዘገብ እየተሰራ ነው ያለው የኦሮሞ ህዝብ እንደሚታወቀው በዓልም የሚያከብሩ ነው። የሌሎቹንም በዓል የሚያከብሩ ነው። ይሄን በዓል ስናከብር ደግሞ እያንዳንዳችን እየተከባበርን እየተፈቃቀርን ነው የምንከባበረው። የማንኛውም ቤተሰቦች ያከብራሉ። ከኦሮሞ ያልተጋባ የለም። ከኦሮሞ ጋር የማይነግድ የለም። ከኦሮሞ ያልተዋለደ የለም። ለኦሮሞ እንደውም ለኢትዮጵያ ዘመሰላልፎ መልክ ብዙ ቆይሮች ይሄንን እንደምትናፍቁ አቃሉ ይረሰም በዓል በእልክና በቁጭት በተለየ ፍንፍኔን እንደምናፍቃችሁ አውቃለሁ። ለናንተ ሰላምና ጤንነት ሲባል እዛ ባላችሁበት ሆናችሁ ሰላምና አንድነትን እንድትጠብቁ ከጸጥታ ኃይሎች ጋር እንዳትጋጩ መልክቴን አስተላልፋለሁ። እርቻ የኦሮሞ ህዝብ ሁሉን ነገር ለፈጠረው ምድርና ሰማይ፣ ቀንና ሌሊት፣ ብርሃንና ጨለማ፣ ህይወትና ሞት ሁሉን ነገር ማድረግ ለሚችል ዋቃ ወይም አምላክ ምዝጋናና ክብር የሚያቀርብበት በዓል ነው ሲሉም ተናግረዋል። አባገዳውም ታዳሚዎቹ እንደሚሉት እሬቻ የኦሮሞ ሕዝብ በጋራ ሆኖ የሚያከብረው በዓል ቢሆንም የዘንድሮው አሳሳቢ የጤና ስጋት የሰውን ቁጥር ቀንሶታል። ስሜ ዳግም ታምሮ ይባላሉ። ሬቻ በዓል እንግዲህ ዘንድሮ በኮሮና ቫይረስ ምክንያት ጥቂት ሰው ነበረ እያከበርን ያለን የተወሰነ ሰው ነበረ የመጣም ማለት ነው። ጥሩ ነው፣ ደስ የሚል ነው። ከዚህ በፊት ብዙ ሰው ነበረ ሆኖ ነበረ የምናከብረው አሁን በኮቪድ ምክንያት ጥቂት ሰው ነው። ለምን ቅር የሚያስብል ነገር አይደለም፣ ህዝብ እዚህ መጥቶ በሽታ ስለሚጎዳ። አሁን ግን ጥሩ ነው ብዬ አስባለሁ። በዚህ እንደዚህ ማክበሩ ለህዝብም ጥሩ ነገር ነው። ሰው እዚህ መጥቶ ከሚጎዳ እዚህ ግን እንደዚህ ብከበር ለመጣመት ደግሞ ወይ በሽታ ከተነሳ በኋላ ሁሉም ሰው መጥቶ እዚህ ማክበር ይችላል ማለት ነው። በጥቂት ሰው ነበር የመጣ የመጣ ሰው ይኸው ማክስ ያደረገ ነበር እየገባ ያለው ማክስ ያደረጉ ተነቃቂ ያደረጉ ነበር ያከበሩት እሬቻው ማለት ነው። ከጤና የሚበልጥ ነገር ባለመኖሩ እንደወትሮ የደመቀ ባይሆንም እንኳ የእሬቻ በዓል መከበር መቻሉ በራሱ ትልቅ ነገር መሆኑን ታዳሚዎቹ ገልጿል። የ2013 እሬቻ በዓል በሆረ ፍንፍኔ ለሁለተኛ ጊዜ መከበሩ ነው። አምና ብዙ ሰዎች ሆነን በብዙ ሚሊዮን የሚቆጠር ህዝብ ሆነን አክብረናል። ዘንድሮ ደግሞ በአነስተኛ ሰው ነው ያከበር ነው። የዘንድሮ እና የአምና ልዩነቱ የሰው አነስተኛ መሆን ካልሆነ በስተቀር በዓሉ ሰላማዊ ነበረ። በዓሉ በጣም የተረጋጋ ነበረ። ከምንም በላይ ደግሞ ህዝቡ እዚህ የመጣው ደስተኛ ያደረገው በኮቪድ-19 ምክንያት በዓለም የሚከበሩ ታላላቅ በዓላት የተዘጉበት ሳይከበሩ የቀሩበት ዘመን ነው። እኛ ስንሰጋ የነበረው እኔንም ጭምር በኮቪድ-19 ምክንያት የ2013 ሬቻ በዓል አይከበርም ወይ? ምንድን ነው የምናደረገው የሚል ፍራቻ ነበረን። ሳይከበር ብቀር ኖሮ ሀዘናችን እጥፍ ይሆን ነበር። በመከበሩ ብቻ ደስተኛ ነን። እኛ ለምን አምና ብቻ ተከብሮ አሁን ሆረፍንፍን ሆራር ሰዲ ሳይከበር አንድ በበሽታ ምክንያት ብቋረጥ ብዙም እኔ አላዝንም። ለምን ለብዙ ዓመታት ስናከብር ኖረናል። በበሽታ ምክንያት ነው የሆረፍንፍኔ ግን አምና ተከብሮ ዘንድሮ ነው ቢቋረጥ ኖሮ የሚያሳዝን ይሆን ነበር። ስለዚህ እኔ ደስ የሚል በዓል ነው ያከበር ነው። የአሜሪካ ድምፅ ያነጋገራቸው የበዓሉ ታዳሚዎች ህዝቡ በየአካባቢው ራሱን ከኮሮና ቫይረስ በመከላከል እሬቻን እንዲያከብር ነው ጥሪ ያስተላለፉት። የእሬቻ በዓል ላይ ከተለያዩ ብሔር ብሔረሰቦችና ህዝቦች ተወክለው የታደሙ ተሳታፊዎችም መሰል በዓላት ኢትዮጵያዊ አንድነትን የሚያጠናክሩ ናቸው ብሏል። ከሲዳማ ዞን በመምጣት በበዓሉ ላይ የታደመች ወጣት እንደ ሬቻ ያሉ በዓላት ህዝቦችን የማቀራረብ ጠቀሜታቸው የጎላ ነው ብላለች። ስሜ ሰላም ሾና ይባላል። ከሲዳማ ክልል ከሀዋሳ ነው የመጣሁት። የእሬቻ በዓል በጣም ደስ ይላል። ምንም እንኳን ወቅታዊ ጉዳዮች፣ አንዳንድ ነገሮች አስቸጋሪ ቢሆኑም ነገር ግን ሰላማዊ በሆነ መንገድ የተከናወነ ነው ያለው የሬቻ በዓል እንደሚታወቀው የፍቅር የሰላም፣ የአንድነት በዓል እንደመሆኑ መጠን እኛም ከሲዳማ ክልል የመጠነው እንደ አምና ሆነን አይደለም የመጠነው። የሲዳማን ህዝብ ወክለን ጥቂት ሰዎች ሆነን መተናል። በመጠንበትም በሰላም መንገዳችን መተን አሁን እያከበርን ያለ ነው ከአምና ለየት የሚሉ ብዙ ሰው ባይገኝትም፣ ኮቪድ-19ን ምክንያት በማድረግ ጥቂት ሰዎች ባይገኙበትም በጣም ግን እኔ ደስተኛ ነኝ ምክንያቱም ሰው ራሱን እየጠበቀ ርቀቱን ጠብቆ በሰላም ማሳለፍ መቻሉ የተሻለ ያደርጋል ብዬ አስባለሁ። የሲዳማና የኦሮሞ አንድነት ያው ከብዙ አመታት በፊት ጀምሮ ብቻም ሳይሆን የአንድ አባት ልጆች ናቸው ሲዳማና ኦሮሞ። ምንም ልዩነት የላቸውም፣ ወንድማማቾች ናቸው። በጣም ደስ ብሎ የመጠነው የመጠንበትን አንድነቱን ለመግለጽ ወንድማማችነትን ለመግለጽ ነው እና እዚህ ጋር ደግሞ የባህሉ ድባብ ደስ ይላል። አባገዳዎች አሉ የሲዳማ የሀገር ሞቶች የሀገር ሽማግሌዎች በተገኙበት አብረን እያሳለፍን ይገኛል። የሆረ ፍንፍኔ የእሬቻ በዓል በሰላም መጠናቀቁን የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ ገልጿል። በዓሉ የተከበረው በከፍተኛ የጸጥታ ጥበቃና ቁጥጥር ስር ሲሆን የጸጥታ ኃይሉ በአዲስ አበባ መግቢያ በሮች ላይ ሳይቀር ፍተሻና ቁጥጥር ሲያደርግ መቆየቱ ይታወሳል። በነገው ዕለትም በብሾፍቱ ከተማ የሆረ ሐርሰዲ እሬቻ በዓል ይከበራል። ለአሜሪካ ድምፅ ሀይዳምጦ ነኝ ከአዲስ አበባ።